ባለፈው ሳምንት ማክሰኞ በብራስልስ የደረሰው የአሸባሪዎች ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው አይነት ቡድን ምን ያህል ርቀት እንደመጣና እንዴት አደገኛ እንደሆነ ሌላ ተጨማሪ የማንቂያ ጥሪ ሆኗል። በያዝነው ሳምንት እዚህ ዋሽንግተን በተጠራው የኒኩሌር ሴኪሪቲ መሪዎች ጉባኤ ወቅትም ስጋቶቹን አስመልክቶ ልዩ ውይይት ይደረግበታል። የዋይት ሐውስ ቤተ መንግሥት ቃል አቀባይ ጃሽ በአጠቃላይ ስፋት ካላቸው ስጋቶች ጋር ይተኮርበታል። ነገር ግን እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ማንኛውንም አይነት ለኒኩሌር ግንባታ የሚያገለግል ቁሳቁስ ማግኘት እንዳይችል የመከላከሉ ጉዳይ የውይይቱ አንዱ ርዕስ እንደሚሆን የተረጋገጠ ነው። በብራስልስ ጥቃቱ ከደረሰ በኋላ ቤልጂግ የኒክሌየር ጣቢያዎቿን የምታስጠብቀው በታጠቁ ወታደሮች ነው። የዓለም መሪዎችን ይልቅስ በከፍተኛ ደረጃ ያሳሰባቸው ነገር ቢኖር ግን አሸባሪዎች እንደ ፓኪስታን ካሉ ሀገሮች ለኑክሌር ግንባታ የሚያገለግሉ ቁሳቁሶችን ሊያገኙ ይችሉ ይሆናል የሚለው ነው። ከሰሜን ኮሪያ በኩል ያለው ስጋትም ቀላል እንዳልሆነ ይነገራል። ይህ የአሁኑ የኑክሌር ጥበቃ የመሪዎች ስብሰባ ለፕሬዚደንት ባራክ ኦባማ አራተኛውና የመጨረሻው ይሆናል። የዚህ ጉባኤ አንዱ ግብ ዓለም አቀፍ ድርጅቶችን በማጠናከር በዓለም ዙሪያ ሁሉ በኑክሌር ጥበቃ ላይ እንዲሰሩ ማድረግ ነው።